ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ። የሰኞ ህዳር 15 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። በቀዳሚው ዘገባችን የአክሰስ ሪል ስቴት ቤት ገዢዎች በአንድ ዓመት ውስጥ ቤታቸውን ወይም ገንዘባቸውን የሚያገኙበት እቅድ ማውጣቱን የኢትዮጵያ መንግሥት ያቋቋመው ኮሚቴ አስታወቀ። የሚመለሰውማ በአክሲዮን ማህበሩ ጋር ቤት በመግዛት በተዋዋልበት ህግና ህግ መሰረት የንግድ ሚኒስቴር አማካሪና መንግሥት ያቋቋመው የቴክኒክ ኮሚቴ ሰብሳቢ አቶ ኑረዲን መሐመድ ናቸው። ዝርዝሩን ይዘናል። በሌላ ዜና ሶስት የደቡብ ሱዳን ባለሥልጣናት መንግሥትን በመክዳት ተቃዋሚዎችን መቀላቀላቸውን አስታውቀዋል። የበጋው ወራት የአየር ጸባይ ትንባያንም አካተናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። የምሽቱን ዜናዎች ቆንጅታየ ታሰማናለች። ጤና ስጥልኝ እንደምን አመሻችሁ። ቡርኪና ፋሶ ውስጥ አዲስ በተቋቋመው ካቢኔ የጦር ሰራዊቱ ዋና ዋና የሚኒስቴር ስልጣን ቦታዎችን ይዞ እንደሚገኝ ተገለጠ። በሀገሪቱ ከሶስት ሳምንታት በፊት ከተቀሰቀሰው ህዝባዊ አመጽ በኋላ ጦር ሰራዊቱ ስልጣን ይዞ ከሰነበተ ወዲህ ነው አዲሱ መንግስት የተቋቋመው። ትናንት እሁድ ይፋ በተደረገው አዲሱ ካቢኔ ሌተና ኮሎኔል ኢሳክ ዚዳ ጠቅላይ ሚኒስትርነቱን ቦታ ይዘው የሚቆዩ ሲሆን የመከላከያ ሚኒስትርነቱንም ደርበው ይሰራሉ ተብሏል። የአገር ውስጥ ሚኒስቴር፣ የአገር ግዛት አስተዳደር፣ የስፖርት፣ የአካባቢ ጥበቃና የማዕድን ሚኒስቴሮችም የጦር ኃይሉ አባላት እንደተሾሙባቸው ተገልጿል። ጊዜያዊው ሲቪል ፕሬዚደንት ሚሼል ካፋንዶ የውጭ ጉዳይ ሚኒስትርነቱን ደርበው ይወስዳሉ ተብሏል። ዩናሚድ ወይም በዳርፉር የተባበሩት መንግስታትና የአፍሪቃ ህብረት የሰላም ጥበቃ ተልእኮ ከተመደበበት አካባቢ ለቆ ለመውጣት ዝግጅት እንዲጀምር በሱዳን መንግስት የተነገረው መሆኑ ተገልጿል። ዝርዝሩም በሶስት ሰአቱ ዜና ላይ እናቀርባለን። የዩናይትድ ስቴትስ የመከላከያ ሚኒስትር ቸክ ሄግል ለሁለት አመታት ያህል በስራው ላይ ከቆዩ በኋላ ስልጣናቸውን በፈቃዳቸው ሊለቁ መሆኑ ዛሬ ተዘግቧል። የአስተዳደሩን ከፍተኛ ባለስልጣናት ጠቅሶ ዘገባውን ያወጣው ደኒውዮርክ ታይምስ ጋዜጣ እንዳለው ሄግል በሶሪያና በኢራቅ የእስልምና መንግስት ነኝ ብሎ ራሱን በሚጠራው ጽንፈኛ ቡድን ላይ የቀጠለውን ዘመቻ ጨምሮ በበርካታ የውጭ ፖሊሲ ቀውሶች ምክንያት ውጥረት በዝቶባቸው ነው ሲል አውስቷል። ዛሬ ሰኞ ጠዋት የመከላከያ ሚኒስትሩ የስራ መልቀቂያ ደብዳቤያቸውን ለፕሬዚደንት ባራክ ኦባማ እንዳቀረቡ ተነግሯል። ቼክ ሄግል በመስከረም ወር እንደለቀቁት እንደ ጠቅላይ አቃቤ ህጉ ኤሪክ ሆልደር ሁሉ የተተኪያቸው ተተኪያቸው የሚሆኑ እጩ ሹመት እስከሚጸድቅ ድረስ በስራው ላይ እንደሚቆዩ መናገራቸውም አብሮ ተዘግቧል። ስለ ኢራን የኒውክሌር መርሀ ግብር የሚካሄደው ንግግር እንደ አውሮፓውያን አቆጣጠር እስከ መጪው ሀምሌ አንድ ቀን ድረስ እንዲራዘም መወሰኑ ተገልጿል። በኢራንና በስድስቱ የዓለም ሀያላን መካከል የተያዘው ንግግር መራዘሙን ያስታወቁት የኢራንና የምዕራባውያን ሀገሮች ዲፕሎማቶች ናቸው። ዲፕሎማቶቹ ይህን የተናገሩት የኢራን የኒውክሌር መርሃ ግብር ለሰላማዊ ጥቅም መዋሉን የሚያረጋግጥ አጠቃላይ ውል ላይ በአንድ አመት ጊዜ ለመድረስ ለራሳቸው ባወጡት የጊዜ ገደብ በዛሬው የመጨረሻ ቀን ንግግር ላይ ነው። እንደ አውሮፓውያን አቆጣጠር እስከ መጋቢት አንድ ቀን ባለው ጊዜ የስምምነት ነጥቦች ላይ እንነጋገራለን የተደረጉ እርምጃዎችን፣ ወደፊት መፈታት ያለባቸውን ነጥቦች እየዘረዘርን ከዚያ ከሚቀጥሉት ሶስት ወራት በኋላ የመጨረሻ ስምምነት ላይ እንደርሳለን ሲሉ ዲፕሎማቶቹ ተናግረዋል። ይህ የአውሮፓውያን አመት ከማብቃቱ አስቀድሞ ድርድሩ ይቀጠላል ተብሎ ይጠበቃል። የማይታወቀው መቼና የት እንደሚሆን ነው። የሩሲያ የገንዘብ ሚኒስትር ሀገራቸው ምዕራባውያን በጣሉባት ማዕቀብና በነዳጅ ዋጋ መውደቅ ምክንያት በዓመት ከአንድ ቢሊዮን ዶላር በላይ ኪሳራ እየደረሰባት ነው ሲሉ ተናገሩ። አንቶን ሱሉኖቭ ዛሬ ሞስኮ ውስጥ በተካሄደ የምጣኔ ሀብት ጉባኤ ላይ ባሰሙት ንግግር ሩሲያ በምዕራብ ሀገሮች በተጣለባት ማዕቀብ ምክንያት በዓመት ወደ አርባ ሚሊዮን ዶላር የሚጠጋ ገቢ እያጣች ነው ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። የአክሰስ ሪል ስቴት ቤት ገዢዎች በአንድ ዓመት ውስጥ ቤታቸውን ወይም ገንዘባቸውን የሚያገኙበት እቅድ ማውጣቱን የኢትዮጵያ መንግሥት ያቋቋመው ኮሚቴ አስታወቀ። ከ2005 ዓ ም ጀምሮ ንብረታቸውን መረከብ የነበረባቸውና ይህ ባለመሆኑ ቅሬታ ሲያቀርቡ የነበሩ ወደ 2000 የሚጠጉ ገዢዎች ጥያቄ በዚህ እቅድ ምላሽ እንደሚያገኝ ተስፋ ተደርጓል። ይህንኑ የአክሰስ ሪል ስቴት የተባለ የቤት ወሻጭ ድርጅት የተከሰተውን ሁኔታ መነሻ በማድረግ መንግሥት በአጠቃላይ በዘርፎ ያለውን ችግር ለመፍታት እንደሚሠራ የንግድ ሚኒስቴር አማካሪ እና መንግስት ያቋቋመው የቴክኒክ ኮሚቴ ሰብሳቢ አቶ ኑረዲን መሐመድ አስረድተዋል። እስክንድር ፍሬው ዝርዝሩን ተከታትሏል። ባለጉዳዮቹ ከ203 ዓ ም ጀምሮ ከአክሰስ ሪል ስቴት ጋር ውል የገቡና የተለያየ መጠን ያለው ገንዘብ የከፈሉ ቤት ፈላጊ ደንበኞች ናቸው። እንደ ዝርዝርና ቅደም ተከተል ከ205 ዓ ም ጀምሮ ቤታቸው መረከብ ቢኖርባቸውም ድርጅቱ ያንን አላደረገም፣ አንድ ቤት እንኳን አላስረከበም ይላሉ ቅሬታ አቅራቢዎቹ። የአክሰስ ሪል ስቴት የቦርድ ሰብሳቢ አቶ ኤርሚያስ አመልጋ ከሀገር መውጣታቸው ደግሞ ሁኔታውን እንዳወሳሰበው ይገልጻሉ። ኮሚቴ አቋቁመው መፍትሄ ፍለጋ ሲንቀሳቀሱ የቆዩትም በዚህ ምክንያት ነው። መንግስት በበኩሉ ከፍተኛ ባለስልጣናት ያሉበት ኮሚቴ በጠቅላይ ሚኒስትሩ ትዕዛዝ አቋቁሞ የተለያዩ አማራጮችን ሲያይና የመፍትሄ አቅጣጫዎችን ሲያጠና ቆይቷል ባለፈው ቅዳሜ ደግሞ ቤት ገዢዎቹን በመሰብሰብ የተደረሰበትን ድምዳሜ ይፋ አድርጓል። በንግድ ሚኒስቴር አማካሪና መንግስት ያቋቋመው የቴክኒክ ኮሚቴ ሰብሳቢ አቶ ኑረዲን መሀመድ በአክሰስ ሪል ስቴት ስር ያሉ ሀብቶች አሁን ባለው ዋጋ ሲሰሉ ለተመዘገቡት ደንበኞች ቤት ለመስራት ወይም ገንዘባቸውን ለመመለስ በቂ መሆናቸውን አስረድተዋል። እናም መንግስት በአንድ ዓመት ውስጥ የእነዚህ ደንበኞች ቤት ግንባታ እንዲጀመር ወይም ገንዘባቸው ከነወለዱ እንዲመለስ የሚያስችል እቅድ ማውጣቱን ተናግረዋል። እንዴት ይመለሳል? የሚመለሰውማ በአክሲዮን ማህበሩ ጋራ ቤት ለመግዛት በተዋዋልበት ህግና ህግ መሰረት በህጉ መሰረት ለሚፈልጉ ከነሆን ገብ ሰጣቸዋል። ህጉም የሚለው ነው፣ ቤት ለሚፈልጉ ቀጣይ ውሎችን አስተካክለን ምክንያቱም ውሎቹ ኤክስፓየር አድርገዋል። ሪ ውል ተዋሉ፣ እንዴት እንደሚኬድበት የምናየው ነገር ነው። እዚህ ላይ ይሄ የተካከሉ ጥያቄ እናንሳው። ብር ቫሬት አድርጓል፣ መሬት አፕሪሼት አድርጓል። ይሄ ለአክሰስ ሪስቴት ውስጥ ቤት ለገዙ ሰዎች ፖዘቲቭ ኦፖርቹኒቲ ነው። እኛ እንደ ኮሚቴ ስናየው እዳ እንኳን ቢበዛበት አክሰስ የተወሰኑትን መሬቶች ህግ ይፈቅዶለት ቢሸን የሌሎቹ ሰዎች ብር መመለስና መስራት ይችላል። መንግስት ያስቀመጠው ግብ በሪል ስቴት ዘርፍ ያሉ ችግሮችን በዘላቂነት መፍታትንም እንደሚያካትት አቶ ኑረዲን ገልጸዋል። መንግስት ይህ ውሳኔ የፖሊሲ ለውጥ እንዲያመጣ የሚያንቀሳቅስበት ይህ ደግሞ ትላልቅ ውሳኔዎች ናቸው። የአክሲዮን ማህበራት አመሰራረት ህግ ክፍተቶች የሚደፈሉበት የሪል ስቴት ሰርቪስ ሴክተር በህግ እና በደንብ እየተመራ ቢሆንም ያሉበት ክፍተቶች የሚፈታበት የሊዝ አዋጁ የመሬት ህጉ በአዋጅ ደረጃ ችግር የሌለባቸው ቢሆንም በአፈጻጸም ደረጃ ግን ባዶ መሬት እስከ መሸጥ እያደረሰ ያለውን ክፍተት የሚንዘጋበት ግንዛቤ የምናስጨብጥበት ለኪራይ ሰብሳቢነት በር የከፈቱ እንቅስቃሴዎችን ከአክሰስ ሪል ስቴት መነሻ በማድረግ ወጥ በሆነ መንገድ እዚህ ዘርፍ ላይ ያለው የኪራይ ሰብሳቢነት የምንመታበት አቅጣጫዎች የረጅም ጊዜ ቅር ተብሎ የተቀመጡ ናቸው። ቅሬታ አቅራቢዎቹ በዚህ የመንግስት ምላሽ መርካታቸውን በጭብጨባ ሲገልጹ ታይተዋል። ከዚህ ቀደም ድርጅቱ በእነርሱ ስም የወሰዳቸው የቤት መስሪያ ቦታዎች እንዲሰጧቸውና ራሳቸው እንዲገነቡ የጠየቁበት ሁኔታ ቢኖርም የመንግስት የመፍትሄ አቅጣጫ በእነርሱ ዘንድ ተቀባይነት ያለው መሆኑን አመልክተዋል። ቅሬታ አቅራቢዎቹ ያቋቋሙት የአክሰስ ሪልስቴት ቤት ገዢዎች አብይ ኮሚቴ ሰብሳቢ አቶ አክሎክ ስዩም ይሄንኑ ነው ለቪኦኤ ያብራሩት። እኛ ስንነሳ የመጀመሪያ ጥያቄያችን ታርጌቱ ቤት ማግኘት ነው። ቤት ለማግኘት ምን ማድረግ አለብን የሚል ጥያቄ ነው። በነበረን ሂደት አክሰስ ሪልስቴት የነበረው የገዛቸው ንብረቶቹ መሬቶቹ ናቸው። ስለዚህ እነዛ ንብረቶች ቢያንስ በቤት ገዢው ገንዘብ የተገዙ ስለሆኑ ልናገኛቸው ይገባል ነበር ጥያቄያችን። መንግስት ግን ከዛ ለፈ ነገሩን ሰፋ አድርጎ በማየት ለቤት ገዢዎች መሬት መስጠትንና ገንዘባቸው የወጡበትን መሬት ማቻቻሉ በቂ አይደለም፣ በአገር አቀፍ ደረጃ እንዲህ አይነት ህገወጥ አሰራሮች መቆም አለባቸው የምንል እምነት ስለያዘ አክሰስ ሪልስቴትን ራሱን አቁሞ ቤት ገዢዎችንም ባለመብት አድርጎ ሁሉም ወገኖች ያማከለ መፍትሔ እንዲኖር ከመፈለግ አኳያ የወሰደውን እርምጃ ተቀብለን ለመሄድ የመንግስት ገዛው ከፍተኛ ስለሆነ አሁን ባለን ሁኔታ ደስተኞች ነን። ቤታችን የሚገነባው መሬቱ ተሰጥቶን ነው። የምንገነባው ደግሞ ከድርጅቱ ጋር በመተጋገዝ ስለሆነ ይህንን እናስፈጽማለን የሚል እምነት ነው ያለን። በአክሰስ ሪል ስቴት ስር ያሉ ቦታዎች የዚህ የመንግስት የመፍትሄ አቅጣጫ መነሻዎች መሆናቸውንም አቶ አክሎግ ያስረዳሉ። አክሰስ ሪል ስቴት በአጋጣሚ የሚሆን ስራውን ሲሰራ በከፍተኛ የመጀመሪያ የሰራው ብዙ ቦታዎችንና ነባር ይዞታዎችን በመግዛት የራሱ ንብረት ማድረግ ነው። በዚህ አጋጣሚ ወደ ሰላሳ ስምንት የሚቆጠሩ በአዲስ አበባ ከተማ ዙሪያ ንብረቶች አሉት። የገዛቸው ቦታዎች አሉት። እንዲሁም ከተለያዩ በሊዝ ከወሰዱ አልሚዎች ጋር በአብሮ ማልማት ለመስራት የከፈለባቸው ገንዘብ የከፈለባቸው ኖሼር እየገዛ የገባባቸው ቦታዎች አሉት። እዛ ላይ ነው እንግዲህ ቤት ገዢዎች ቤታቸውን ለመገንባት ወይም ቤታቸው እንዲሰራላቸው ገንዘብ የከፈሉት። እነዚህ ቦታዎች ደግሞ አሁን መንግስት በሚያደርገው ድጋፍና እገዛ በአጠቃላይ በ መንግስት ቁጥጥር ስር ሆነው ቤት ገዢዎች ዜጎች የሚጠቀሙበትና በመንግስት የሊዝ አዋጅ መሰረት መሬቱ በአግባቡ በህጋዊ መንገድ የሚተዳደርበትን መንገድ መንግስት እየሰራ ስለሆነ እነዚህ ንብረቶች በትክክለኛው ያወጣባቸው ገንዘብ ስለሆኑ ወደ አክሰስ ሪልስቴትና ወደ ቤት ገዢዎች ባለቤትነት ታይትል ዲድ እንዲሰጣቸው ማድረግ ከተቻለ አክሰስ ሪልስቴት ባለሀብት ነው፣ ገንዘብ አለው፣ ቤቱን ሰርቶ ለማስረከብ የሚችልበት ሁኔታዎች መፍጠር ይቻ ይሻላል የሚል እምነት ስላለ ነው። በጥሬ ገንዘብ አሁንም መናገር የምንፈልገው ነገር በአክሰስ ሪስቴት አካውንት ውስጥ ምንም ነገር የለም። ሆኖም አክሰስ ሪስቴት ከተለያዩ ኮንትራክተሮች፣ ከተለያዩ የሊዝ ባለመብቶች እንዲሁም የተለያዩ ከአክሰስ ሪስቴት ጋር ሶስተኛ ወገን ሆነው ግንኙነት ያላቸው ገንዘብ ከአክሰስ ሪስቴት ጋር የተለዋወጡ ድርጅቶች አሉ። የነሱ በአግባቡ የአክሰስ ሪስቴትን ፍላጎት የማሟላትና ያለማሟላት ጉዳዮች በ መንግስት ተጣርቶ ያሟሉት በህጋዊ መንገድ መብታቸው እንዲጠበቅላቸው፣ ያላሟሉት ከአክሰስሪስቴት ጋር ግንኙነት ያላቸውና ገንዘብ የወሰዱ ግለሰቦችና ድርጅቶች ደግሞ የአክሰስሪስቴት ገንዘብን መንግስት በህጋዊ መንገድ ኦዲት አስደርጎ ገንዘቡን ሲያስመልስ አክሰስሪስቴት ገንዘብ ይኖረዋል ለቤት ገዢዎች መንቀሳቀሻ የሚሆንና ድርጅቱ የነበረበትን አቋም የሚይዝበትን ሁኔታ መፍጠር ይቻላል በሚል ነው። አክሰስሪስቴት ሀብት አለው፣ ገንዘብ አለው፣ ንብረት አለው የሚለው እሳ ን እንዲወሰድ ምንፈልገው ለአክሰስ ሪል ስቴት አንድ ነጥብ ሁለት ቢሊዮን ብር ከከፈሉ ወደ 200 የሚጠጉ ደንበኞች 20 ከመቶው በውጭ የሚኖሩ ኢትዮጵያውያን እንደሆኑም የኮሚቴው ሰብሳቢ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከምሽቱ አንድ ሰዓት ከ13 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። በኢትዮጵያ የኢንፎርሜሽን ቴክኖሎጂ ተጠቃሚነት ከፍ እያለ ቢሆንም ዘርፉ እንደ ኢንዱስትሪ ጨቅላ እንደሆነ አንድ የመስኩ ባለሙያ ተናገሩ። በኢትዮጵያ በባንኮች ላይ ሊሰነዘሩ ለሚችሉ የሳይበር ጥቃቶች ለመከላከል በቂ ዝግጅት እንደሌለም ተጠቅሷል። የአዲስ አበባው ዘጋቢያችን መለስካቸው ካቸዋ አማሃ ተከታዩን ልኳል። ኤንትሮ በኢትዮጵያ የኢንፎርሜሽን ቴክኖሎጂ ተጠቃሚነት ከፍ እያለ ቢሆንም ዘርፉ እንደ ኢንዱስትሪ ጨቅላ እንደሆነ አንድ የመስኩ ባለሙያ ተናገሩ። በኢትዮጵያ በባንኮች ላይ ሊሰነዘሩ ለሚችሉ የሳይበር ጥቃቶችን ለመከላከል በቂ ዝግጅት እንደሌለም ተነገረ። ቴክስት የመረጃና የመገናኛ ቴክኖሎጂን ለባንክ ስራ አገልግሎት ደህንነትና የላቀ ቅልጥፍና ለመዋል አላማ ያለው ስብሰባ ዛሬ በሸራተን አዲስ ተከፍቷል። ከተለያዩ የአፍሪካና የእስያ ሀገሮች የመጡ ባለሙያዎች በተለያዩ ርዕሰ ጉዳዮች ላይ ያቀረቧቸው ጥናታዊ ጽሁፎች እንደሚያመለክቱት የመገናኛና የመረጃ ቴክኖሎጂ ከባንክ አሰራር ስርዓት አኳያ የሚያመጡት ጥቅምና የደቀኑትም የደህንነት ስጋት የአንድ ወይም የጥቂት ሀገሮች ጉዳይ ብቻ ሳይሆን የመላው ዓለም ሆኗል። ከዚህ አኳያ ዛሬ በሸራተን አዲስ በመካሄድ ላይ የነበረውን ሁለተኛውን የኢትዮጵያ የባንክና የመረጃ ቴክኖሎጂ ጉባኤ ዓላማ በተመለከተ በጉባኤው ላይ የጥናት ጽሑፍ ያቀረቡትና የአዋሽ ኢንተርናሽናል ባንክ የባንኪንግ ፕሮዳክትስና የቴክኖሎጂ ኢኖቬሽን ዳይሬክቶሬት ዳይሬክተር አቶ ገዛኒ ዱጋሳ የጉባኤ ዋና ዓላማ የመረጃ ደህንነትን ዋጋ ከባንኩ ኢንዱስትሪ ጋር በማዛመድ ይበልጥ ተጠቃሚ መሆን የሚቻልባቸውን መንገዶችና ብልሃቶች የሚፈትሽ እንደሆነ ለቪኦኤ ገልጸዋል። በኢንፎርሜሽን እና ኮሚኒኬሽን ወይም በመረጃና ግንኙነት ቴክኖሎጂ አማካኝነት በኢትዮጵያ ባንኮች ላይ የተሰነዘሩ ጥቃቶችን በተመለከተም አቶ ገዛኝ ዱጋሳ የሚከተለውም ብለው ነበረ። ግልጽ ለመናገር እንደዚህ አይነት አደጋ የለም ለማለት ያስቸግራል። ግን በመረጃ ደረጃ ወይም ኦፊሴላዊ በሆነ መንገድ የወጣ ነገር ብዙ የለም። ግን አንዱ አሁንም ምናልባት በደንብ ማስመር የምፈልገው አንዳንዴ የለም ብለን ስለምናስብ ነው የሌለ ይመስለን እንጂ እያለም። የመጀመሪያው ሪያክሽን ልበለው እንደሌለ ስለሆነ የምናስበው አይኖርም አይባልም እና ሊኖር ይችላል። ዛሬም ባይኖር ነገ ይኖራል። መቼ ይሆናል ነው እንጂ ጥያቄው አይሆንም ወይም ይሆናል አይደለም። ጥቃቱን ለመከላከል ያለውን ዝግጁነት በተመለከተም አቶ ገዛኝ በዝርዝር አብራርተዋል። ዝግጅቱ በቂ አይደለም። የሚያሳስበውም ትልቁ ነገር እሱ ነው። ቅድም ከተነሳው ጥያቄ ያያያዘ ብዙ ሙከራዎች፣ ጥቃት የለም ብለን ስለምናስብ ይሄ ትንሽ ችላ እንድንል አድርጎናል ብዬ አስባለሁ። እንደ ባንክም፣ እንደ ኢንዱስትሪም፣ እንደ ባለሙያም እና አይሆንም ምትተን ይሆናል ብሎ አስቦ ከወዲሁ መዘጋጀትና መጠንቀቂያ ያስፈልጋል። ዝግጅቱ ደካማ ነው ብዬ አስባለሁ። እንደ ሀገር ግን ትልቅ ትልልቅ የሆኑ ተነሳሽነቶች አሉ። ትልልቅ ኤጀንሲዎች አሉ፣ ይሄን ቀንና ሌሊት የሚሰሩ። ኢንዱስትሪው ገና ጨቅላ መሆኑ ትልቁ ፈተና እሱ ነው። በተለይ አይቲም እንደ ኢንዱስትሪ ኢንዱስትሪ ነው ለማለትም የሚያስደፍር ደረጃ ላይ እየደረሰ አይደለም በእኛ ሀገርን በኢትዮጵያ ውስጥ ባንኮች የሚሰጧቸውን የተለያዩ አገልግሎቶች መረጃና መገናኛ ቴክኖሎጂን ጥቅም ላይ በማዋል ለማቀላጠፍና ምቾት ያላቸው ለማድረግም ገና ብዙ መንገድ መካሄድ እንዳለበት የአቶ ገዝሀኝ ጽኑ እምነት ነው። ምናልባት የሚያስገርመው አንዳንድ ጊዜ የበለጠ እኛ ልንሰራው ከምንችለው ወይም ቴክኖሎጂ ሊሰራው ከሚችለው የበለጠ ጥያቄ አላቸው ብዬ አስባለሁ። ደንበኞቻችን ልቁ ተነሳሽ። ስለዚህ ባንኮች ወደኋላ ቀርተዋል የሚሉ ከደንበኞች አኳያ ስናየው በኢትዮጵያ ውስጥ የደንበኞችን ፍላጎት ወይም የደንበኞችን አሁንም በእንግሊዝኛ ኤክስፔክቴሽን ያሟላሉ ብዬ አላስብም። እየሰሩ ነው። መሰረታዊ ነገሮች ተሰርተዋል፣ ግን አሁን ምናልባት ሌሎች ያደጉ ሀገሮች ውስጥ እንዳለው ደንበኞች ወደ ቅርንጫፍ ሳይሄዱ ከቤታቸው ወይም ከእጃቸው ላይ የሚፈልጉትን ሰርቪስ አብዛኞቻችን እየሰጠን አይደለንም። አብዛኞቹ ባንኮች እየሰጡ አይደለም። ጥሩ ጅምር አለ፣ ግን በደንብ ስራ የሚፈልግና ጊዜ የሚፈጅ ነው። ይህ ጉባኤ በኢትዮጵያ ሲካሄድ ሁለተኛው ሲሆን ያዘጋጀውም ዋና መስሪያ ቤቱ እንግሊዝ ሀገር የሚገኘው ሳይበር ሴኪሪቲ አፍሪካ የተሰኘው ድርጅት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባችን ስናልፍ ሦስት የደቡብ ሱዳን ባለሥልጣናት መንግሥትን በመክዳት ተቃዋሚዎቹን መቀላቀላቸውን አስታውቀዋል። በተባበሩት መንግሥታት ድርጅት የሱዳን አምባሳደር የነበሩትን ሉቡምባ ስታንሲላስን ጨምሮ ሦስቱ የከዱ ባለሥልጣናት አዲስ አበባ ውስጥ በሰጡት መግለጫ አገራቸውን ለማዳን የሚደረገውን ትግል መቀላቀላቸውን ገልጸዋል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል። የደቡብ ሱዳንን ግጭት ለመፍታት ሲካሄድ የቆየው የሰላም ድርድር ተጠናክሮ የቀጠለ ቢመስልም የዚያች አገር መሪዎች እንደተከፋፈሉ ናቸው። እነሆ አሁንም ከአንዱ ጎራ ወደ ሌላኛው የሚሄዱ ባለስልጣናት አልጠፉም። በተባበሩት መንግስታት ድርጅት የደቡብ ሱዳን አምባሳደር የነበሩት ሉቡምባ ስታንሲላስ፣ የብሔራዊ ፓርላማ አባል ሄንሪ ኤድዋር፣ እንዲሁም በሌክስ ግዛት የደቡብ ሱዳን ነጻ አውጪ ግንባር አዛዥ የነበሩት ማኩዌር ማንጋር ከመንግስት ጋር በቃን ብለዋል። ሶስቱ ባለስልጣናት በአዲስ አበባ በሰጡት መግለጫ በፕሬዚዳንት ሳልቫኪር ማያርዲት የሚመራውን መንግስት በአምባገነንነት ወንጅለዋል። ውይይትን ምክንያታዊነትን እና የፖሊሲ መሻሻያዎችን ሁሉ ውይይትን ምክንያታዊነትና የፖሊሲ ማሻሻያዎችን ሁሉ ይቃወማል ነው ያሉት። የሳልቫኪር መንግስት የመልካም አስተዳደር ጥያቄ ለሚያነሱ ሁሉ የሚሰጠው መልስም ተመሳሳይና እንደ አገር ከተመሰረትን ገና ሁለት ዓመታችን ነው የሚል እንደሆነም ገልጸዋል። በተባበሩት መንግስታት ድርጅት የደቡብ ሱዳን አምባሳደር የነበሩት ሉቡምባ እስታንሲላስ እንዲያውም አገራቸው በውድቀት አፋፍ ላይ መሆኗን ነው ያስረዱት። ኢናፍ ኢዝ ኢናፍ ሲበቃ ይበቃል። ከዚህም በተጨማሪ የሕዝቡን ሸክምና ስቃይ ለማስቆም የሆነ ነገር ማድረግ አለብህ። ከሁሉም የትግል ጓደኞች ጋር መተባበርም ያስፈልጋል። እያየን ያለነው ወደ መፍረስ እያመራች ያለችን ሀገር ከባዱ ውድቀት እንደሆነ ሁሉም ጓዶቻችን ከድምዳሜ እየደረሱ ነው። እናም አገራቸውን ለማዳን የሚደረገውን ትግል ለማገዝ ተቃዋሚዎቹን ለመቀላቀል መወሰናቸውን ሶስቱ የደቡብ ሱዳን ባለስልጣናት አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከምሽቱ አንድ ሰዓት ከ20 ደቂቃ ሆኗል። አድማጮቻችን እስከ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በ1431 መካከለኛ ሞገድ የሚያስተላልፈውን ስርጭት ነው። በበጋ ወራት እርጥበት የበዛበት እንደሚሆን ገበሬውም ለሰብሎ የሚገባውን እንክብካቤ እንዲያደርግ የኢትዮጵያ የሜትሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆ አሳስበዋል። ያነጋገራቸው ሰለሞን አባተ ነው። አቶ ዱላ ሻንቆ የኢትዮጵያ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር፣ ጤና ይስጥልኝ። እንደምን እግዚአብሔር ይመስገን። መቼም አሁን የሰብል ጊዜ ነው። ሰውም ደፋቀና የሚልበት ጊዜ ነው። እናንተንም ወደ ሰማይም የሚያይበት ጊዜ ነው እና ያለፈው ክረምት ምን ይመስል እንደነበረ የአሁኑ ደግሞ የዚህ የሰብል ስብሰባ ወቅት ምን እንደሚመስል እና መጪው የበጋው ጊዜ ምን እንደሚመስል አጠር ያለ ማብራሪያ እንዲሰጡ ነበር የደወልኩት። አቶ ዱላ በጣም አመሰግናለሁ እንግዲህ አሁን በያዝነው ጊዜ የእርጥበት ወቅት ነው። በጋው እርጥበት ነው። በአንዳንድ አካባቢዎች ብዙ ዝናብ ዘንበዋል ማለት ነው። አሁን ባለው ጊዜ አዎ በጋ የምንለው ከጥቅምት አንድ ጀምረን ነው የምንለው እስከ ጥር ድረስ በዚህ አራት ወራት ውስጥ አካባቢያችን እርጥበታማ እንደሚሆን ነው የተተነበየው ማለት ነው። አቶ ዱላ የኢትዮጵያ ገበሬዎች በተለይ በዚህ ጊዜ ሰብል የሚሰበስቡ ከህዳር ዝናብ የህዳር አንበጣ ይሻላል የሚል አባባል አላቸው። ሰብላቸውን የሚከምሩበት ጊዜ ነው እና ይሄ አሁን የሚነግሩኝ ሁኔታ በሚፈጥረው ችግር ስጋት የለ? አዎ፣ ለህብረተሰባችን አስቀድመንም ነግረነዋል። የበጋው ወቅት እርጥበታማ እንደሚሆን ዝናብ ከመደበኛና መደበኛ በላይ እንደሚሆን ነው የተነበየው። በሁሉም አካባቢዎች የበጋ ወቅት ከመደበኛና መደበኛ በላይ እንደሚሆን ነው የተነበየው። ለምሳሌ ደቡብ ምስራቅ አካባቢዎች ያው የክረምት ጊዜያቸው ነው። በዚህ በቦረና ደቡብ ሶማሌ፣ በዚህ በደቡብ ኢትዮጵያ ላይ መደበኛና መደበኛ በላይ እንደሚሆን፣ እንደገና በምስራቅ ኢትዮጵያም ከመደበኛና መደበኛ ከመካከለኛ በሁሉም አካባቢዎች ከመደበኛና መደበኛ በላይ እንደሚሆን ትንበያ ተሰጠው ማለት ነው ስለዚህ ስለዚህ ስለዚህ ምንድን ነው ዝናቡ፣ በምዕራቡ አካባቢ ዝናቡ እየዘነበ ነው ማለት ነው፣ አንዳንድ ቦታዎች ላይ ማለት ነው። ኮንቲኔስ የለውም ግን ይመጣል፣ ይሄዳል፣ ይመጣል፣ ይሄዳል። እንደዚህ አይነት ነገር ነው የተቆራረጠ ነው። ኮንቲኔስ የተቆራረጠ ዝናብ ነው የሚሰጠው። ስለዚህ ይሄን ነገር በደንብ ገበሬው አውቆ እንዲጠቀምና በየጊዜው ትንቢያም የሰጠን ነው። ስለዚህ የደረሱ ቦታዎች ላይ ሰብሉን የመሰበስብበት ሁኔታዎች እየተፈጠረ ነው ማለት ነው። የሚሰበስብበት የሚያከማችበትን ሁኔታ ተጠንቅቆ እንዲያስብበት ነው ማለት ነው። መልዕክቱም ታስተላልፉት። አዎ ይህን ነገር በደንብ እናስተላልፋለን። ለሁሉም ለሚመለከታቸው አካላት በሙሉ ይሄንን ተጠቅመው ደረቅ በሚሆንበት ጊዜ አጨዳውን እንዲያፋጥኑት፣ እንዲከምሩት፣ እንዳይበላሽ በተለያየ አደጋ እንዳይጋለጥ የደረሱ ሰብሎች ማለት ነው። እናንተ ከምትሰጡት አጠቃላይ ትንበያ በተጨማሪ እንደዚህ ከገበሬውም ጋር ይሁን ከተለያዩ ግራስሩትስ የሚባሉ ታች ባሉ ተጠቃሚዎች ዘንድ ወይም ከእነሱ ጋር አብረው የሚሰሩ የቴክኒክ ሰራተኞች አሉ። በምክርም በድጋፍ የሚሰሩ እኛ እንግዲህ እንደሚታወቀው አስራ አንድ ዳይሬክተር ቤቶች አሉ ዳይሬክትሬቶች ማለት ነው። እነዚህ ዳይሬክትሬቶች በየክልሉ አሉ ማለት ነው። ክልል መንግስታት አሉ። እንደገና ወደ አንድ ሺ ሁለት መቶ ጣቢያዎች በላለን። እንግዲህ አንድ ሺ ሁለት መቶ ጣቢያዎች ላይ መረጃዎች የሚሰበስቡ አሉ። እንደዛ ደግሞ በልማት ላይ የሚሰሩ ከገበሬ ጋር የሚሰሩ የግብርና ባለሙያዎች አሉ። ከነሱ ጋር አብረን ነው የምንሰራው ማለት ነው። ስለዚህ እነሱ መረጃዎችን እንሰጣለን አብረን ስለምንሰራ በጠቅላላ በሙሉ አብረን ነው። ከግብርና ጋር በቅርበት ነው አብረን የምንሰራው። ስለዚህ መረጃዎቹ በቴሌቪዥንም በሬዲዮም በተለያዩ ዌብሳይት ማየት የሚችሉ በኢንተርኔት ማየት የሚችሉ ማየት ይችላሉ። በሬዲዮ መስማት የሚችሉ በመስማት ይችላሉ። በወረቀት ደግሞ የሚተላለፍላቸው አካባቢዎች አሉ ማለት ነው። ይሄ አሁን የሚነግሩኝ የእርጥበት ሁኔታ ከአጠቃላይ ዓለም አቀፍ የአየር ንብረት ለውጥ ጋር የሚያያዝ ነው። እንግዲህ ምንድ ነው፣ ይሄ በአለም ደረጃ ክላመቼ የአየር ለውጥ እንዳለ ነው የሚነገረው ያለ ነገር ነው። አንዳንድ ጊዜ ወጣ ያለ ነው፣ ኮንቲነስ የመድረቅ ወይም ደግሞ በብዛት የመዝነብ ሁነት አይደለም፣ ተከታታይነት የለውም። አንዳንድ ጊዜ እርጥበት ይሆናል፣ አንዳንድ ጊዜ ድርቅ አሉ ማለት በአለም ዙሪያ ማለት ነው። ለወትሮ በጋን የምናውቀው በደረቅ አየርነቱ ነው፣ በፀሐያማነቱ ነው። ወጣ ገባም እያለ ቢሆን እርጥበት አዘል አየር መኖሩ በራሱ የሚያሳየው አንድ የተለወጠ ነገር አለ ማለት ነው ወይ ለማለት ማለት ነው እንግዲህ ኤልኒኖ ኤልኒኖ ነው ብለን ነው የወሰድነው ዘንድሮ ማለት ነው። ይሄ ኤልኒኖ በፈረንጆች በሁለት ሺ ስድስት በሁለት ሺ አንድ አስራ ዘጠኝ መቶ ዘጠና አንድ ይመስላል ብለን ነው ኤልኒኖ ማለት ነው ወደ ኋላ ሄደን ማለት ነው ለውጥ ሳይሆን ያንን የሚመስል እውነታ ነው ያለ ነው ብለን ነው የወሰድነው ከዚህ በፊትም አንዳንድ ጊዜ በበጋ ጊዜ እርጥበት የሚሆንበት ኮንዲሽኖች አሉ ማለት ነው እና የተለየ ማለት ከዚህ በፊት ያልነበረ አይደለም። ምክንያቱም በበጋ ጊዜ አንዳንድ ጊዜ አልፎ አልፎ አንዳንድ አመታት እርጥበት የሚሆን የሚደርስበት ጊዜ አለ ማለት ነው። ከዚሁ ከኤልኒኞ ወይም ላኒኛን ከመሳሰሉ ለውጦች ጋር የተያያዘ ማለት ነው የሚሉኝ እንጂ መሰረታዊ ከሆነ ለውጥ ጋር የተያያዘ አይደለም። የተያዘ አይደለም። የተያዘ አይደለም ከኤልኒኖ ጋር የተያዘ ስለሆነ ኤልኒኖ የባህር ወለል ሙቀት አለ ተብሎ ይሄም ከሁለት ሺ ስድስት በፈረንጆች ማለት ነው። በሁለት ሺ አንድ አስራ ጥሞ ዘጠና አካባቢ ይመስላል ይሄንን ስለምመስል የዚህ አይነት ዝናብ ይመጣል ብለን ነው ያሰብነው። በበጋ ላይ እርጥበት አለ ብለን ነው ያሰብነው ማለት በዚህ አይነት ማለት ነው ሲስተሞቹን ይመስላል። እነዚህን ዝናብ ሰጪ ሁኔታዎቹ ተመሳሳይነት አላቸው ከነዛ ጋር ብለን ነው ወሰድ ነው የዛሬ ስምንት አመት ከነበረው ሁኔታ ጋር ማለት ነው ለሽ ዓመት አካባቢ ባለፈው ክረምት አቶ ዱላ የደረሱ የጎርፍ የሚሆን የአደጋ ሁኔታዎች ተሰሙ ነበረ። በአንዳንድ አካባቢዎች ጉዳት ደርሷል የሚባሉ እንግዲህ አልፎ አልፎ ከዚህ ፊት እንደነገርኩ ከወንዚ አካባቢ የታወቁ አካባቢዎች አሉ። ይሄን ነገር ማለት ነው ባለፈው ጊዜም በዚህ በበጋ ጊዜም ከፍተኛ የሆነ ዝናብ ዘነበ፣ ታይቶ የማይታወቅ ዝናብ ዘነበ። ጣቢያዎች ላይ አሉ። ለምሳሌ በዚህ በአዋሽ ተፋሰስ ውስጥ እስከ መቶ ሰባና ሚሊሜትር የዘነበበት ሁኔታ አለ። ብዙ ሰውም ተፈናቅሏል እዛ አካባቢ እንደዛ አይነቶቹ ግን ምንድን ነው እንደዚህ አይነቶች ይከሰታሉ። አልፎ አልፎ ኮንቲነስ አይደለም። አልፎ አልፎ አንዳንድ ቦታዎች ላይ እንደዚህ አይነት ይከሰታሉ። ለምሳሌ የውሃ ሙላትም አለ። ጋምቤላ አካባቢም ባሮ ወንዝ ወደ ውጭ የመውጣት ሁነታዎች ነበሩ ማለት ነው። ይህን ግን መጀር አይደለም መጀር መጀር አይደለም ማለት ዋና ግዙፍ የሚባል ነገር አይደለም። የለ የለም፣ አልፎ አልፎ የሚኖሩ ሁነታዎች ናቸው ማለት ነው። በአዋሽ ምክንያት በሺዎች የሚቆጠሩ ሰዎች እንደተፈናቀሉ ነው የሚነገር የነበረው። እና ይህንን እናንተ ቀድማችሁ መተንበይ ያልቻላችሁ ነበረ የአደጋ ማስጠንቀቂያ ወይም የዝግጁነት ስራ አልተሰራም ነበረ? እንግዲህ ምንድን ነው ይሄ ነገር? መረጃዎቹ ይሰጣሉ። በጋው እርጥበት እንደሚሆን ተናግረነዋል። ይሄ ነገር ማለት ነው። እርጥበት እንደሚሆን ስለተነገረ ያው የተለየ ዝናብ ነው የዘነበው። አማውንቱን መናገር አይቻልም። ለምሳሌ መቶ ሰባ ሚሊሜትር ይዘንባ ብሎ በወቅቱ መናገር አይቻልም። ሎካላይዝድ የሆኑ ነገሮች ናቸው ማለት ነው። እና ግን አጠቃላይ የዝናብ እርጥበት እንደሚኖርና በወንዝ አካባቢ ያለው ጥንቃቄ እንደሚያደርግ እርጥበት እንዳለ፣ ድርቀት እንደማይኖር፣ የወንዞች ሙላትም ይህን ያህል ቶሎ ብሎ እንደማይቀንስ ማለት ነው ክረምት የነበረው ሁኔታ ቶሎ ብሎ አይቀነስ ምክር እርጥበቱ መሬቱም የጠገበ ስለሆነ ያው እርጥበት አለ ማለት ነው። ስለዚህ ውሃው የመቀነስ እውነታ በብዛት አልታየም ማለት ነው። ከዚህ ጋርም ተያይዞ እና አንደኛ ደግሞ ያለ ወትሮ ዘንቦ የማይታወቅ ዝናብ ነው ዘነበ ማለት ነው። በዛን ቀን ማለት ነው፣ አንድ ቀን ላይ ድንገተኛ ሊሆን የቻለው በዚህ ምክንያት ነው ማለት ነው። ድንገተኛ ሊሆን ይችላል። ፍላሽ ፍለድ አይነት ነገር ነው ማለት ነው የተከሰተው። ፍላሽ በቃ ድንገተኛ የሆነች ነው። እሱም ደግሞ ያው አደጋ ሳይደርስ በጣም ጥንቃቄ ተደርገው በቃ የህዝቡ ብፈናቀልም አንድ ሰው ጉዳት ላይ አልደረሰም። ሪፖርቱ እንደሰማ ነው ማለት ነው። አቶ ዱላ፣ የእናንተ ሌላው ሰው መረጃ ከሚያገኝባቸው ምንጮች አንዱ ዌብሳይታችሁ ነው እና የእናንተ ዌብሳይት ደግሞ ጥሩ አገልግሎት የሚሰጥ ዌብሳይት በመሆኑ ነው የሚታወቀው። በተለይ ባለፉት ተከታታይ ዓመታት እና አልፎ አልፎ ግን የሚስተዋልበት የመቋረጥ አብዴት ያለማድረግ ወይም ያለመታደስ ሁኔታ አለ። ሰሞኑን እንደዚህ ነው ለምሳሌ፣ ሁለተኛ ሳምንቱ ነው አሁን አብዴት ሳያደርግና እኔ በቅርብ እከታተለዋለሁኝ ዌብሳይታችሁን። ምንድን ነው ችግሩ? ለምንድን ነው ወዲያው እንደዚህ አይነት ሁኔታ ሲፈጠር እርምጃ ወሰደው ሰው በየቀኑ ያለውን ሁኔታ መከታተል ይፈልጋል። ለምዶታልም ይመስለኛል የእናንተን ዌብሳይት እና መረጃችሁን። አዎ ለምዶታል እንግዲህ ከቴሌኮም ጋር ያለው ሁኔታ ነው። እሱ ባለሙያዎች መጥቶ አይተዋል ሰሞኑን ምን እንደ ችግር እንደፈጠረ የተከታተሉት ነው። እሱ እንግዲህ ከግንኙነቱ ጋር ነው ከኔትወርኩ ጋር ባለ ሁኔታ ነው። እሱም ደግሞ የሚፈታበትን መንገድ ከነሱ ጋር እየሰራን ነው ማለት ነው። አቶ ዱላ ሻንቆ የኢትዮጵያ ሜቴዎሮሎጂ ኤጀንሲ ምክትል ዋና ዳይሬክተር ለተለመደው ጥልቀት ያለው ሙያዊ ማብራሪያ በጣም አርጌ አመሰግናለሁ። በአድማጮች በጣም አመሰግናለሁ። አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ከምሽቱ በሦስት ሰዓት ላይ በመደበኛው ስርጭት እስከምንገናኝ ሰላም፣ መልካም ምሽት።